The Voice of America. በዳውሮ ዞን የሚገኘውን የንጉስ ሃላላ የድንጋይ ካብ በዩኒስኮ በዓለም ቅርስነት እንዲመዘገብ እንቅስቃሴ መጀመሩን አንድ የዞኑ የስራ ኃላፊ አስታወቁ። ካቡ የዳውሮ ሕዝብ መለያ እና የጥንት ታሪኩ ምልክት እንደሆነም ተናገሩ። በግበታ ለሀገር ሊለሙ እቅድ ከተያዘላቸው የኮይሻ ፕሮጀክቶች መካከል አንዱ መሆኑም ተገልጿል። መለስካቸው አመሀ ስር ስራ አለው። ዳውሮ ዞን በደቡብ ምዕራብ ኢትዮጵያ ይገኛል። ዞኑ በስተ ምሥራቅ ከወላይታ ዞን፣ በስተ ምዕራብ ከኮንታ ልዩ ወረዳ፣ በስተ ሰሜን ከኦሮሚያ ክልል ጅማ ዞን፣ በስተ ሰሜን ምሥራቅ ደግሞ ከከምባታ ጠምባሮና የሃዲያ ዞኖች፣ በስተ ደቡብ ከጎፋ ዞን ጋር ይዋሰናል። ዳውሮ ከአገሪቱ ዋና ከተማ ከአዲስ አበባ ወደ ደቡብ ምዕራብ በ450 ኪሎ ሜትር ያህል ርቆ ይገኛል። በቅርቡ የግቤ 3 የኤሌክትሪክ ኃይል ማመንጫ ግድብ ከተጠናቀቀ በኋላ ከ150 ኪሎ ሜትር የማያንስ ርዝመት ያለው ሰው ሰራሽ ሐይቅ ከሰሜን ወደ ደቡብ ተዘርግቶ ተጨማሪ ውበትም ሀብትም ሰጥቶታል። በዳውሮ ዞን ባህል ቱሪዝምና ስፖርት መምሪያ የሚውዚየም ዳይሬክተር አቶ ወንድሙ ለማ ስለ ዞኑ ቁሳዊና መንፈሳዊ እንዲሁም ባህላዊ ሀብት ይናገራሉ። በእሳቸው አባባል ከባህላዊ ቅርሶቹ አንዱና ዋናው የንጉሥ ሐላላ ኬላ ወይንም ደረቅ የድንጋይ ካብ ነው። ዳውሮ እምቅ የሆኑ ባህላዊ ታሪካዊና ተፈጥሯዊ ቅርሶችና መስህቦች ያሉበት አካባቢ ነው። ባህላዊ ቅርሶቹን በምንመለከትበት ጊዜ የዳውሮ ብሔረሰብ በዋናነት የሚታወቀው ታሪካዊ የንጉሥ ሐላላ የድንጋይ ካብ ነው። ይህ ታሪካዊ የንጉሥ ሐላላ የድንጋይ ካብ ከ1532 እስከ 1822 ድረስ ባለው ጊዜ አስራ አራት ነገሥታት በመፈራረቅ የገነቡት ግንብ ነው። ከአስራ አምስት ሰላሳ ሁለት እስከ አስራ ስምንት ሰማንያ ሁለት ድረስ ደግሞ የዳውሮ ሉዓላዊ መንግሥት ማንነቱን ጠብቆ ያቆየ የድንጋይ ካብ ነው። የንጉሥ ሐላላ የድንጋይ ካብ በአሰራሩም በግዝፈቱም በዓለም በእጅጉ ከሚታወቁ ግንቦች ጋርም እያወዳደሩ ነው አቶ ወንድሙ የሚናገሩት። በርዝመቱ እጅግ በጣም ተፎካካሪ የሆነ የድንጋይ ካብ ነው። ለምሳሌ የቻይና የድንጋይ ካብ ሁለት ሺህ አምስት መቶ ሜትር እርዝመት ሲኖረው ይህ የድንጋይ ካብ አንድ ሺህ ሁለት መቶ ሀያ አምስት ኪሎ ሜትር እርዝመት ያለው ነው። በአንድ ረድፍ አንድ መቶ ሰባ አምስት ኪሎ ሜትር በሰባት ረድፍ አንድ ሺህ ሁለት መቶ ሀያ አምስት ኪሎ ሜትር ያለው የድንጋይ ካብ ነው እና ይህ የድንጋይ ካብ እጅግ በጣም ታሪካዊ የድንጋይ ካብ ሲሆን አንደኛ ጥንታዊ የስቶን ዎል ቢልዲንግ ደረቅ ድንጋይ ካብ የግንባታ ስርዓትን ተከትሎ የገነቡት ነው። ሁለተኛ ለመከላከያ የተገነባ የድንጋይ ካብ ነው እና ይህ የድንጋይ ካብ በአንድ ቦታ በአንድ ዙር ሰባት ረድፍ የድንጋይ ካብ ሲኖር የካቡ ርዝመት በአንድ አካባቢ ከሁለት ነጥብ አምስት እስከ ሶስት ነጥብ ስምንት ድረስ ቁመት ሲኖረው ስፋቱ ደግሞ ወደ ጎን ከሁለት ነጥብ አምስት እስከ አምስት ሜትር ስፋት ያለው ነው እና ከፊት በኩል ደረቅ ድንጋይ ካቡ ለጥንት ፈረሰኛ ጦር ወደ ዳውሮ አካባቢ ገብቶ በሕብረተሰቡ ላይ ጉዳት እንዳያስከትል ንብረቱን እንዳያጠፋ ለመቆጣጠር የተሰራ የድንጋይ ካብ ነው። ይህን በሺ ኪሎ ሜትሮች የሚለካ ርዝመት ያለውን ካብ ከአስራ አራት ያላነሱ የዳውሮ ነገስታት ያሰሩት ከሆነ ለምን በካዋ ወይም በንጉሥ ሀላላ ስም ተሰየመ? አቶ ወንድሙ መልሳላቸው፣ ከአስራ ሰባት ሰማንያ ሁለት እስከ አስራ ስምንት ሀያ ሁለት ድረስ ለአርባ ዓመት ያክል ዳውሮን ያስተዳደሩት ስመጢር የዳውሮ ንጉሥ ካውኋላላ የድንጋይ ካቡን ከአስራ አምስት ሰላሳ ሁለት ጀምሮ በየጊዜው በሥልጣን ላይ የወጡ የዳውሮ ነገሥታት ሲገነቡ የነበሩት የግንባታ ሥራው እንዲጠናቀቅ በማድረጋቸው የንጉሥ አላላ የድንጋይ ካብ ተብሎ በስማቸው ይጠራል ማለት ነው። ያንን የድንጋይ ካቡን ለማስገንባት መላውን የዳሮ ህዝብ በማሳተፍ ጉልበት ያለው አቅም ያለው መስራት የሚችለው ከሁለት አስርተ ዓመታት በላይ ከሀያ ዓመት በላይ እዚህ አካባቢ የግንባታ ስራው እንዲጠናቀቅ ሲሳተፍ፣ ሌሎች ደግሞ ስንቅ በማቀበል ምግብ፣ ጠላ በማቀበል እንደገና ደግሞ ምርት በአካባቢያቸው በማምረት ሌሎች ደግሞ ደካማ የሆኑትን በመንከባከብ በካቡ ላይ የተሳተፉበት ሁኔታ ነው ያለው። አንዳንድ ጊዜ የንጉሥ ሀላላኬላ እየተባለ የሚጠራው ይህ ደረቅ የድንጋይ ካብ የተለየ የሚያደርገው ስሙ እንደሚጠቁመው የተካበው ድንጋይ በሌላ ማለትም በጭቃ ወይም በአሸዋ ወይንም በኖራ አለመያያዙ ነው። ድንጋይ ብቻ ነው አንዱ በሌላው ላይ ተቀምጦ የሚገነባው። ህዝቡ ይህን ብየሆነ የሆነ የሀገር ሀብት ከፍ ያለ እውቅና እንዲያገኝ እየጠየቀ እንደሆነም የኒውዚየሙ ዳይሬክተር ይናገራሉ። በሁለት ሺህ ዓመተ ምሕረት ሐምሌ ወር ላይ የኢትዮጵያ ቅርስ ጥናትና ጥበቃ ባለሥልጣን የንጉሥ አላላን የድንጋይ ካብ ብሔራዊ የኢትዮጵያ ቅርስ አድርጎ መዝግቦታል። አሁን የዳውሮ ህዝብ ዋና ቁልፍ ጥያቄ ምንድን ነው? ይህ ታሪካዊ የንጉሥ አላላ የድንጋይ ካብ በዩኔስኮ እንዲመዘገብ በተለይ የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ አሊ ወደዚህ አካባቢ ለጉብኝት በመጡበት ጊዜ ህዝቡ ካነሳቸው ጥያቄዎች አንዱ ምንድን ነው? የንጉሥ አላላ የድንጋይ ካብ ታሪካዊ የኢትዮጵያ ቅርስ በዩኔስኮ ተመዝግቦ የዓለም ቅርስ እንዲሆንና አካባቢው ደግሞ ለምቶ የቱሪስት መዳረሻ እንዲሆን ካቀረቧቸው ጥያቄዎች አንዱ ይሄ ነው። ሙዚቃ የአንድ ማህበረሰብ መለያና ባህላዊ ሀብት ነው። ዳውሮች የራሳቸው ልዩ ዜማ መትና የሙዚቃ መሳሪያዎች አሏቸው። የዳውሮ ማንነት ከሚገልጹ ነገሮች አንዱ ዲንካ ባህላዊ ሙዚቃ መሳሪያ ነው። ይሄ ዲንካ ባህላዊ ሙዚቃ መሳሪያ በዓለም በእርዝመቱ ተወዳዳሪ የሌለው ባህላዊ የእስትንፋስ ሙዚቃ መሳሪያ ነው። ይሄ የሙዚቃ መሳሪያ ዲንካ ኮጫ ነው የሚባለው። ዲንካ ኮጫ ማለት ባንድ ማለት ነው። አንድ ሰው ሳይሆን አራት የእስትንፋስ ሙዚቃ መሳሪያ ተጫዋቾችና አንድ የምት ሙዚቃ መሳሪያ ተጫዋች፣ አምስቱ በአንድ ላይ ኦርኬስትራ ባንዱን የሚያንቀሳቅሱበት ነው። አራት የእስትንፋስ ሙዚቃ መሳሪያዎች ከታች ወደ ላይ ማራ ኦይሲያ፣ ሄሲያና ላሚያ ናቸው። የምት ሙዚቃ መሳሪያው ደግሞ ዳርቢያ ነው። ዳርቢያው ነው ሪትሙን እየቀያየረ የተለያዩ ውዝዋዜዎችን እንዲያሳዩ የሚያደርገው። በገበታ ለሀገር የልማት መርሃ ግብር በመጀመሪያው ምዕራፍ ፕሮጀክት ከተነደፈላቸው የሀገሪቱ ክፍሎች አንዱ ኮይሻና አካባቢው ነው። የዳውሮ ዞን የንጉሥ ሀላላ ኬላ ደግሞ የኮይሻ ፕሮጀክት አንዱ አካል መሆኑ ነው። የልማት ፕሮጀክቱ የአካባቢውን መልክዓ ምድር ብቻ አይደለም፣ የህዝቡን ህይወት ጭምር በምንና እንዴት እንደሚለውጠው ለማየት ብዙ ጊዜ እንደማይፈጅ የብዙዎቹ ተስፋ ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ